ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፍላችሁ የሐሙስ መስከረም 8 2007 ዓ ም ፕሮግራማችን ጀምሯል። አሁን የምሽቱ አስተናጋጆቻችሁ ሰሎሞን አባትና ቆንጂ ይታየናል። This is not just a health crisis. It has grave humanitarian, economic... ይሄ የዓለም አቀፍ የጤና ቀውስ ብቻ አይደለም። አስከፊ የሰብአዊ እልቂት፣ የምጣኔ ሀብትና የማኅበረሰብ ደህንነት አንድምታዎች ያሉትና የሚኖሩት ፍጅት ነው። ስሜቱ በበሽታው ከተጠቁ አገሮች አልፎም የሚሰማ ጭምር። የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙንን ድምፅና የሰማ ነው። በአብይ ርዕስ ዘገባ ይቀርብበታል። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በኢቦላ ላይ በጠራው አስቸኳይ ስብሰባ ማምሻውን ይመክራል። ስኮትላንዳውያን በለንደን የፖለቲካ አስተዳደር ስር ለመቀጠል ወይም ለመገንጠል ድምፃቸውን እየሰጡ ነው። ከዋና ዋና ዜናዎቻችን መካከል ናቸው። አሁን የሰዓቱን አበይት የዓለም ዜናዎች እናሰማችሁ። የተባበሩት መንግስታት የጸጥታ ምክር ቤት ምዕራብ አፍሪቃ ውስጥ ወደ 2500 የሚሆን ሰው የገደለውን የኢቦላ ቫይረስ ስርጭት ለመቆጣጠር ስለሚቻልበት መንገድ አስቸኳይ ስብሰባ አድርጎ ይነጋገራል። ዛሬ ሐሙስ ከቀትር በኋላ በሚካሄደው አስቸኳይ ስብሰባ የድርጅቱ ዋና ጸሐፊ ባንኪሞንና የዓለም የጤና ድርጅት ዲሬክተር ማርግሬት ቻን ኢቦላን ለመቆጣጠር የተወጠኑትን ዓለም አቀፍ እቅዶች ይዘረዝራሉ ተብሏል። በዚሁ በጸጥታ ምክር ቤቱ አስቸኳይ ስብሰባ ላይ አባል ሀገሮች በበሽታው ወደ ተጠቁት ሀገሮች በአስቸኳይ እርዳታ የመስክ ሆስፒታሎችና የጤና ሰራተኞችን እንዲልኩ፣ በበሽታው በተጠቁት ሀገሮች ላይ የተጣለው የጉዞ እገዳ እንዲነሳ ጥሪ በማቅረብ ዩናይትድ ስቴትስ ባረቀቀችው ውሳኔ ውሳኔ ላይ ድምጽ ይሰጣል ተብለዋል። በዚህ ሳምንት ዩናይትድ ስቴትስ ከላይቤሪያ መንግስት በቀረበለት ጥያቄ መሰረት ለወረርሽኙ የሚሰጠውን የሕክምናና ሰብአዊ ምላሽ ለማስተባበር ሶስት ሺህ ወታደሮችን ወደ ምዕራብ አፍሪካ ልትልክ መሆኑን አስታውቃለች። አሜሪካውያኑ ወታደሮች እያንዳንዳቸው መቶ አልጋዎች ያሏቸው እና የኢቦላ ሕሙማንን ለብቻ ከልለው የሚያክሙ 17 የጤና ጣቢያዎችን ያቋቁማሉ በየሳምንቱ አምስት መቶ የጤና ጥበቃ ሰራተኞች የሚያሰለጥን ማዕከል እንደሚገነቡና የቤተሰብ አባሎቻቸውን እያስታመሙ ላሉ ላይቤሪያውያን የጤና ጥበቃ መገልገያ ቁሳቁስ የያዙ ጥቅሎችን ከአየር ይጥላሉ። የላይቤሪያ ፕሬዚደንት ኤለን ጆንሰን ሰርሊፍ ፕሬዚደንት ባራክ ኦባማንና የአሜሪካን ህዝብ አመስግነው ሌሎችም የዓለም ሀገሮች ተመሳሳይ እርምጃ እንዲወስዱ ተማጽነዋል። በራሴና በላይቤሪያ ሕዝብ ስም ፕሬዚደንት ኦባማንና የአሜሪካን ሕዝብ ይህን መሰል የተጠናከረ እርምጃ በመውሰዳቸው አመሰግናለሁ። ለፕሬዝደንት ኦባማ የሚያስፈልጋቸውን ድጋፍ እየሰጡ ያሉትን በርካታ የዩናይትድ ስቴትስ የምክር ቤት አባላትም አነጋግሬ ያለሁ ከሌሎች መንግስታትና ከተባበሩት መንግስታት ድርጅት አመራር ጋርም ተመሳሳይ እርምጃ እንዲወሰድ መነጋገራችንን እንቀጥላለን። የተባበሩት መንግስታት ድርጅት የኢቦላ ወረርሽኝን ለመዋጋት ለቀጣዮቹ ስድስት ወራት አንድ ቢሊዮን ዶላር እንደሚያስፈልገው አስታውቋል። አሁን ማምሻውን በደረሰን ዜና በሴራሊዮን ባለስልጣናቱ የኢቦላ ቫይረስ ስርጭቱን ለመቆጣጠር በሚል ሕዝቡ በጠቅላላ ለሶስት ቀናት ከቤት እንዳይወጣ ማዘዛቸው ተሰምቷል። ስድስት ሚሊዮኑ የሴራሊዮን ሕዝብ ነገ አርብ እንዲሁም ቅዳሜና እሁድ በየቤቱ እንዲቆይ ታዘዘው በጎ ፈቃደኛ ሰራተኞች በየቤቱ እየገቡ የተደበቁ የበሽታው ተያዦችን እንዲፈልጉና ለሕዝቡ በሽታውን ስለመከላከል መረጃ እንዲ እንዲሰጡ በማለት ነው። የዩናይትድ ስቴትስ ኮንግረስ የሶሪያ ፕሬዚደንት ባሻር አልአሳድን ከስልጣን ለማስወገድ የእስልምና መንግስት ነውጠኞችን ወይም የአይሲስ ነውጠኞችን ድል ለመምታት እየሞከሩ ያሉትን የሶሪያ ሽምቅ ተዋጊዎች ለማስታጠቅና ለማሰልጠን ለቀረበው ቅድ የመጨረሻውን ይሁንታ ለመስጠት እየተዘጋጀ ነው። ሪፐብሊካኖች የሚመሩት የተወካዮች ምክር ቤት ሕጉን ትናንት ረቡዕ ያሳለፈው ሲሆን በፕሬዚደንት ባራክ ኦባማ ዴሞክራቲክ ፓርቲ የሚመራው የሕግ መወሰኛው ምክር ቤት ዛሬ በቀላሉ ያሳልፈዋል ተብሎ ይጠበቃል። አንዳንድ ዴሞክራቶች ዩናይትድ ስቴትስ ራሷን በሌላ የመካከለኛው ምስራቅ ጦርነት ውስጥ ልትከት ነው የሚል ስጋት እያሰሙ ሲሆን አንዳንድ ሪፐብሊካኖች በበኩላቸው የቀረበው እቅድ የአይሲስን ቡድን ለማሸነፍ በቂ አይሆንም እያሉ ናቸው። የተወካዮች ምክር ቤቱ ህጉን በማሳለፉ ያመሰገኑት ፕሬዚደንት ባራክ ኦባማ አማጽያኑን ማስታጠቅና ማሰልጠን የእስልምና መንግስት ቡድንን ለማሸነፍ ያወጣው አጠቃላይ እቅድ ቁልፍ አካል መሆኑን አስረድተዋል። ይህ በዚህ እንዳለ የፈረንሳይ ፕሬዚደንት ፍራንሷ ኦላንድ አገራቸው ኢራቅ ውስጥ ባሉ የእስልምናው መንግስት ቡድን ወይም አይሲስ ነውጠኞች ይዞታዎች ላይ የአየር ጥቃት ለማካሄድ ዝግጁ ናት ብለው ወደ ሶሪያ ግዛት ጠለቅ ብሎ መደብደብን ውድቅ አድርገዋል። አድማጮች፣ ዜናው የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። አውስትሬሊያ በመዲናዊቱ ሲድኒና ብሪስበን ከተሞች በመኖሪያ ቤቶችና በንግድ መደብሮች ላይ ሰፊ የጸረ አሸባሪነት ዘመቻ ከፍታለች። ስምንት መቶ የሚሆኑ በከባዱ የታጠቁ ፖሊሶች አሰሳውን እያካሄዱ ሲሆን እስካሁን ባለው ጊዜ አስራ አምስት ሰዎች ታስረዋል ተብሏል። ከነሱም አንዱ ክስ ተመስርቶበታል። የአሜሪካ ድምጽ ራዲዮ ዘጋቢ ፊል መርሰር ከሲድኒ ያስተላለፈውን ዘገባ አዳነች ፍስሐዬ ታቀርባለች። ሲድኒና ብሪስበን ላይ ጸረ አሸባሪዎች ዘመቻ የተጀመረው እስላማዊ መንግስት የተባለው የአማጽያን ቡድን አንድ ከፍተኛ መሪ ኦስትሬሊያ ውስጥ ግድያዎች እንዲካሄዱ በማዘዙ ነው ሲሉ የሀገሪቱ ጠቅላይ ሚኒስትር ቶኒ አበት አስታውቀዋል። የሚዲያ ዘገባዎች በገለጹት መሰረት አሸባሪዎቹ ሲድኒ ውስጥ ሰው ጠልፈው በእስላማዊ መንግስት ባንዲራ ሸፍነው ካሜራ ፊት አንገቱን ለመቅላት አቅደው ነበር። ስምንት መቶ የሚሆኑ ፖሊሶች በሁለቱ ትልልቅ ከተሞች ላይ ወረራ አካሂደዋል። የ22 ዓመት ዕድሜ ወጣት የሆነው ኦማር ጃናዛሪ በኦስትሬሊያ ምድር አሸባሪ ጥቃት ለማካሄድ የማሴር ክስ ይጠብቀዋል። አቃቢያን ሕግ በፍርድ ቤቱ የተናገሩት መሰረት ዓላማው የሀገሪቱን ማህበረሰብ ለማስደንገጥና ለማሸበር ነበር። የተካሄደው ዘመቻ ታዲያ የሀገሪቱን ጸጥታ እንዲጠበቅ ማድረጉን አዲሱ የደቡብ ዌልስ ፖሊስ ኮሚሽነር አንድሪው ስፒዮን አስገንዝበዋል። በዘፈቀደ ጥቃቶች ለመክፈት ያቀዱ ሰዎች አሉ። ዛሬ ታዲያ ይህን እቅድ ለማክሸፍ በኅብረት ሰርተናል። ያንን ጥቃት በተጨባጭ አክሽፈናል። እንዲህ አይነቱን ጥቃት ለማሰናከል ፖሊሶቻችን ሳይታክቱ መጣሩን ይቀጥላሉ። አሁን ግን መረጋጋት እንደሚያስፈልግ ላሰምርበት እፈልጋለሁ። ዛሬ የተካሄደው ዘመቻ የአሸባሪዎቹ እቅዶች እንዲከሽፉ ማድረጉን ሕዝቡ እንዲያውቅ እንሻለን። የሀገሪቱ ባለሥልጣኖች እንደሚሉት ከፍተኛ የጸጥታ ጥበቃ እንዲደረግ የተወሰነው ኢራቅና ሶሪያ ውስጥ ከአማጽያን ጋር ተሰልፈው ይዋጉ የነበሩ የኦስትሬሊያ ዜጎች ወደ ሀገሪቱ እየተመለሱ ነው በሚል ስጋት ምክንያት ነው። እስላማዊ መንግስት የተባሉ የአማጽያን ቡድን ኢራቅ ውስጥ እንዳይገፋ ለመከላከል ለሚደረገው በዩናይትድ ስቴትስ የተመራ ጥረት ኦስትሬሊያ 600 የሚሆኑ ወታደሮችና ተዋጊ አይሮፕላኖች እንደምትልክ ጠቅላይ ሚኒስትር አበት ባለፈው እሁድ አስታውቀዋል። ተከታዩ ዜና ወደ ኢትዮጵያ ይመልሰናል። የፌዴራሉ ከፍተኛ ፍርድ ቤት አስራ ስድስተኛ ወንጀል ችሎት አቃቢ ህግ ክስ በመሠረተባቸው ሶስት አሳታሚ ድርጅቶች ላይ ያዘጋጀውን የሰነድ ማስረጃ ሟልቶ እንዲያቀርብ አዘዘም፣ የመጨረሻ ውሳኔውን ለማሰማት ተለዋጭ ቀጠሮ ሰጥቷል ፍርድ ቤቱ። መለስካቸው አመሃ የችሎቱን ውሎ ተከታትሏል። ሮዝ አሳታሚ ኃላፊነቱ የተወሰነ የግል ማህበር፣ ዳዲሞስ ኢንተርቴይንመንትና የፕሬስ ስራዎች ኃላፊነቱ የተወሰነ የግል ማህበር፣ እንዲሁም ዮፋ ኢንተርቴይንመንትና የፕሬስ ስራዎች ኃላፊነቱ የተወሰነ የግል ማህበር የተሰኙ አሳታሚ ድርጅቶችንና ዋና ስራ አስኪያጆቻቸውን አቃቢ ሕግ ባቀረቡባቸው ክስ መሰረት ዛሬ የተቀጠሩት ጉዳያቸውን በሌሉበት አይቶ ውሳኔ ለመስጠት እንደነበረ ፍርድ ቤቱ በችሎቱ ገልጿል። ይሁን እንጂ ፍርድ ቤቱ አቃቤ ሕግ ያቀረባቸውን ክሶች ያስረዱልኛል ብሎ የዘረዘራቸው የሰነድ ማስረጃዎች ከክስ መዝገቦቹ ጋር ተሟልተው አይገኙም ብሏል። ስለሆነም አቃቤ ሕግ በማስረጃ ዝርዝሩ በጠቀሰው መሠረት በአስረጂ ሰነድነት የተጠቀሱት የሎሚ የፋክትና የአዲስ ጉዳይ መጽሔቶች ኦሪጂናል ቅጂዎች አቃቤ ሕግ ከጥቅምት 3 2007 ዓ ም በፊት ከመዝገቦቹ ጋር እንዲያያይዝ አዟል። ውሳኔ ለማሰማትም ለጥቅምት ሦስት ቀን 2007 ዓ.ም ተለዋጅ ቀጠሮ ሰጥቷል። የአሳታሚ ድርጅቶቹ ሥራ አስኪያጆች አቶ ግዛው ታዬ ሆርዶፋ፣ አቶ እንዳልካቸው ተስፋ እርጉ እና ፋጡማ ኑርዬ የሐሰት ወሬ በመንዛትና ሕገ መንግሥቱንና ሕገ መንግሥታዊ ሥርዓቱን በኃይል ለማፍረስ በሚደረግ ወንጀል አቃቤ ሕግ ክስ እንደመሠረተባቸው ይታወሳል። በአሁኑ ጊዜ ሶስቱም በሀገር ውስጥ እንደሌሉ የተለያዩ መገናኛ ብዙኃን ዘግበዋል። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከ13 ዓመታት በፊት ልክ በዛሬው ቀን የታሰሩት 11 የኤርትራ የቀድሞ ባለሥልጣናትና አስር ጋዜጠኞች አሁንም ደብዛቸው እንደጠፋ መሆኑን የሰብአዊ መብት ተጠባባቂዎች ወይም ተሟጋቾችና በስደት የሚኖሩ ጋዜጠኞች በዛሬ ዕለት አስታውሰዋቸዋል። በጋዜጠኞችና ባለስልጣኖች መታሰር ላይ አስመልክቶ ላለፉት ቀናት ተከታታይ ጽሁፍ ሲያወጣ የሰነበተው ጋዜጠኛና ጸሐፊ ሀብቶም ዮሐንስ ከሆላንድ ለአሜሪካ ድምጽ በሰጠው ቃለ መጠይቅ የሰው ልጅ አለፍርድ ለ13 ዓመታት ማሰር ከዚያ አልፎ መሰወር የመጨረሻ ጭካኔ ነው ብለዋል። ስድርኦም ኣይርእዎም ብዛዕባ ጥዕንኦም አይንፈልጥ ሓደ ክልተ ካልኦት ድሞቱ ብወረወረ ቤተሰቦቻቸው አይጠይቋቸውም። ስለ ጤናቸው ሁኔታ አናውቅም። አንዳንዶቹ እንደሞቱ ወሬ እንሰማለን። ይህ ደግሞ ለነሱ ብቻ ሳይሆን ለቤተሰብና ለስራ ባልደረቦቻቸው፣ እንዲሁም ለህዝቡ ስቃይ ነውና በቅርቡ ፍትህ ይገኛል ብዬ ተስፋ አደርጋለሁ። አስራ አንዱ የኤርትራ የፓርላማ አባላት የታሰሩት ሀገሪቱ የምትመራበት አቅጣጫ እንዲቀየር ለፕሬዚደንት ኢሳያስ አፈወርቂ ግልጽ ደብዳቤ ከጻፉና በነጻ ጋዜጦች ተከታታይ ነቀፌታዎች መጻፍ ከጀመሩ በኋላ ጋዜጠኞችም የባለስልጣኖቹ የፖለቲካ እምነት በአምዳቸው ይዘው ይወጡ እንደነበረ ይታወሳል። በመጨረሻ የዩክሬን ፕሬዚደንት ፔትሮ ፖሮሼንኮ ዛሬ ለዩናይትድ ስቴትስ ኮንግረስ ሁለቱም ምክር ቤቶች ጣምራ ጉባኤ ላይ ንግግር አሰምተዋል። አገራቸው በሩሲያ ከሚታገዙት ተገንጣዮች ጋር የምታደርገው ውጊያ ለነፃነቷና ለዲሞክራሲ እንዲሁም ለሕግ የበላይነት መሆኑን በመግለጽ ዩናይትድ ስቴትስ ተጨማሪ ድጋፍ እንድትሰጥ ጠይቀዋል። አገሬ ጠንካራ ዘመናዊ ጦር ሰራዊት ያስፈልጋታል ያሉት ፖሮሼንኮ፣ ዋሽንግተን ገዳይና ገዳይ ያልሆኑ መሳሪያዎች ወይም ወታደራዊ እርዳታዎች እንድትሰጠን ሲሉ ተማጽነዋል። ዩናይትድ ስቴትስ ለሀገራቸው የኔቶ አባል ላልሆኑ ሀገሮች የሚፈቀደውን ትልቁን የመከላከያ ትስስር እንድታገኝ የሚረዳ የጸጥታ ደረጃ እንድትሰጣት የዩክሬኑ ፕሬዚደንት ጠይቀዋል። ሩሲያ የፈጸመችው ወረራ ለማናቸውም የዓለም አካባቢ የጸጥታ ጠንቅ ነው ያሉት ፕሬዚደንት ፖሮሼንኮ ዩናይትድ ስቴትስ ሩሲያ ላይ ጠንከር ብላ ተጨማሪ ማዕቀብ ትጣልባት ሲሉ ጥሪ አሰምተዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል።

ባለፈው ሳምንት በመዠንገር ጎሳ አባላትና ከሌሎች የኢትዮጵያ ክፍሎች ወደዚያ ሄደው በሚኖሩ መካከል ተፈጥሮ የነበረውን ግጭት አስመልክቶ አንድ የጎደሬ ወረዳ ዋና ከተማ ሚጢ ነዋሪ ከሰጡን ቃል የተቀነጨበ ነው የሰማችሁት። በምሽቱ ሰፋ ያለ ዝግጅት ይኖረናል። አሁን ወደ መጽሔቱ ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት የኢቦላን መስፋፋት ለመክታት ዛሬ ሐሙስ አስቸኳይ ስብሰባ ያደርጋል። ኢቦላ በምዕራብ አፍሪካ ከ2500 ሰዎች አካባቢ ሕይወት አጥፍቷል። በዓለም አቀፍ ሰላምና ጸጥታ ጉዳዮች ላይ የሚሰራው ተቋም በማኅበረሰብ ጤና ዙሪያ አስቸኳይ ጉባኤ ሲጠራ ይሄ ሁለተኛ ጊዜ መሆኑ ነው። ማርጋሬት ባሽር ከመንግስታቱ ድርጅት ጽህፈት ቤት ያደረሰችንን ዘገባ ሄኖክ ሰማእግዜር ያቀርበዋል። የዓለም የጤና ድርጅት ደብልዩ ኤችኦ ባወጣው መረጃ መሠረት በጊኒ፣ ላይቤሪያና ሲየራ ሊዮን ከአምስት ሺህ በላይ ሰዎች በዚህ የደም ተቅማጥና ትውከት ንዳድ በሽታ ተጠቅተዋል። በላይቤሪያ የበሽተኞቹ ቁጥር በእጅጉ የበዛ እንደሆነ የገለጸው የደብልዩ ኤችኦ መመሪያ በናይጄሪያ 21 ሰዎች በበሽታው ተጠቅተው ስምንቱ መሞታቸውን ያክላል። በርካታ የአየር መንገዶች ወደ እነዚህ ሀገሮች የሚያደርጓቸውን በረራዎች ሰርዘዋል። የመርከብ ኩባንያዎችም እንዲሁ ወደ እነዚህ ሀገሮች ባህር ዳርቻዎች በሽታውን ፈርተው አንጠጋም ብለዋል። የሕክምና ባለሙያዎች በመስፋፋት ላይ ያለው የበሽታው አይነት በበሽታው ከተጠቁ ወይም ከሞቱ ሰዎች ቀጥተኛ የሆኑ የሰውነት ፈሳሽ ንክኪ ብቻ እንደሚያስተላልፈው ቢገልጹም ፍራቸውን አላስቀረውም። በዚህ ሳምንት የተባበሩት መንግስታት ድርጅት ዋና ጸሐፊ ባንጊሙን ሀገሮችን ማግለል እንዲቆም ጠይቀዋል። በኢቦላ የተጠቁ ሰዎችን ለብቻቸው ለይተን ማቆየት አለብን። በሽታውን ለመቆጣጠር የሚሰሩ አገሮችን ግን ማግለል አይገባም። ዩናይትድ ስቴትስ የዚህ ዓለም አቀፍ ዘመቻ አስተባባሪ ሆናለች። ፕሬዚዳንት ባራክ ኦባማ ማክሰኞ ዕለት ሶስት ሺህ ወታደሮችን የህክምና መገልገያ ቁሳቁሶችንና መድኃኒቶችን እንደሚልኩ ተናግረዋል። ዩናይትድ ስቴትስ በየወሩ የሚለዋወጠውን የጸጥታው ጥበቃ ምክር ቤት ፕሬዚዳንትነትን በመስከረም ወር ይዛለች። በመንግስታቱ ድርጅት የዩናይትድ ስቴትስ አምባሳደር ሰማንታ ፓወር ናቸው የኢቦላ አስቸኳይ ጉባኤውን የጠሩት። አባል አገሮች በፍጥነት እርዳታ እንዲልኩ፣ ጊዜያዊ የመስክ ሆስፒታሎችን በማቋቋም እንዲረዱ፣ የህክምና ባለሙያዎችንም በስፍራው እንዲያሰማሩ፣ ብሎም በበሽታው በተጠቁ ሀገሮች ላይ የተጣሉ የጉዞ ማዕቀቦች እንዲነሱ የሚጠይቅ የውይይት ሰነድ ተዘጋጅቷል። በሽታውን መቆጣጠር እንችላለን። እንዴት እንደምንቆጣጠረውም እናውቃለን። ፍራቻና መደናገጥን ማስወገድ አለብን። እስካሁን የሰጠናቸው ድጋፎች በቂ አይደሉም። ስለዚህ በትብብር መስራት፣ የተጠናከረ ዘመቻ ማከናወን አለብን። በዚህ ጉባኤ ላይ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንጊሙን ከዓለም የጤና ድርጅት ስራ አስኪያጅ ዶክተር ማርጋሬት ቻን ጋር በመሆን የኢቦላ ቫይረስን ስርጭት ለመቆጣጠር የተቀናጀ ዓለም አቀፍ ምላሽ ምን እንደሚመስል የሚያስረዳውን ሰነድ ያቀርባሉ። በሚቀጥለው ሳምንት የተባበሩት መንግስታት ድርጅት አጠቃላይ ጉባኤ በኒውዮርክ ሲከፈት ዋና ጸሐፊ ባንጊሙን ከተለያዩ በኢቦላ ከተጠቁ ሀገራት መንግስታት ባለሥልጣናት ጋር ውይይት ያደርጋሉ ስ ናት ይሄ የዓለም አቀፍ የጤና ቀውስ ብቻ አይደለም። አስከፊ የሰብአዊ እልቂት፣ የምጣኔ ሀብትና የማኅበረሰብ ደህንነት አንድምታዎች ያሉትና የሚኖሩት ፍጅት ነው። ስሜቱ በበሽታው ከተጠቁ አገሮች አልፎም የሚሰማ ጭምር። በተባበሩት መንግስታት ድርጅት የላይቤሪያ መልእክተኛ ካሬን ላንግሬን ባለፈው ሳምንት ለጸጥታው ጥበቃ ምክር ቤት ሲናገሩ የበሽታው ግዝጋሴ የሀገራቸውን መንግሥት የአፋጣኝ ምላሽ ብቃት ተላልፎታል በዚህ የተነሳ የፖለቲካ አለመረጋጋት ሊከሰት እንደሚችል አምባሳደሩ አሳስበዋል ከአሜሪካ ድምፅ ራዲዮ መጽሔት ነው እያደመጣችሁ ያላችሁት የዕለቱን አብይ ርዕስ ነበር የሰማችሁት የትንታኔው መጽሔት ይቀጥላል ሩሲያና ኢትዮጵያ በልዩ ልዩ መስኮች የሚያደርጉትን ትብብር ለማጠናከር ተስማምተዋል። ለይፋ የስራ ጉብኝት ትናንትና አዲስ አበባ የገቡትና የሰዓታት ቆይታ ያደረጉት የሩሲያዊ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ አገራቸው ከአፍሪቃ አዳዲስ የትብብር መስኮችን መጀመር እንደምትፈልግም አስታውቀዋል። እስክንድር ፍሬው ተከታዩን ዘገባ አልኮልናል። ሩሲያ እንደገና መታለች። በዘመነ ኮሚኒዝም ከኢትዮጵያ ጋር ጠንከር ያለ ግንኙነት የነበራት ሩሲያ ከቀዝቃዛው የዓለም ጦርነት ማብቃት በኋላ በርእዮተ ዓለም ከተሳሰረቻቸው ሀገራት ርቃ ቆይታለች። ትናንት ከአዲስ አበባ የተደመጠው ግን እንደገና መተናል የሚል መልእክት ያለው ይመስላል። ለይፋ የስራ ጉብኝት የመጡት የሩሲያዊ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ግንኙነታቸውን አጠናክሮ ለማስቀጠል በሚያስችሉ ጉዳዮች ላይ መነጋገራቸው ተገልጿል። የሁለቱ ሀገራት ግንኙነት በተለይ ከቅርብ ጊዜ ወዲህ መልክ እየያዘ መምጣቱን ላቭሮቭ ለጋዜጠኞች ተናግረዋል። በሁለቱ ሀገሮች መንግስታት የተቋቋመው ኮሚሽን እየሰራ ባለባቸው የምጣኔ ሀብት ንግድና ሳይንስ ዘርፎች የተያዙት የትብብር ስራዎች በመልካም ሁኔታ እየሄዱ ነው። የኮሚሽኑ አባላት ባለፈው ሐምሌ ተሰባስበዋል። የሩሲያና የኢትዮጵያ የምጣኔ ሀብት አጋሮችን ጨምሮ ትብብር በሚያደርጉባቸው ሌሎች በርካታ አቅጣጫዎች ላይም ተስማምተዋል። በጋራ ለመስራት ስምምነት የተደረሰባቸው መስኮች የኃይል፣ የማዕድን ማውጣትና ሌሎችም ናቸው። ላቭሮቭ ከጠቅላይ ሚኒስትር ኃይለማርያም ጋር ያደረጉት ውይይት ከዚህ በኋላ ለሚኖሩ ግንኙነቶችም መሰረት የጣለ መሆኑን በኢትዮጵያ የሩሲያ አምባሳደር ሴቭሎድ ትካቼንኮ ለቪኦኤ አስረድተዋል። የሁለትዮሽ ግንኙነታችንንና እንደዚሁም አካባቢያዊና ና ዓለም አቀፋዊ ሁኔታዎችን በተመለከተ በርካታ ርዕሰ ጉዳዮችን አንስተን ተነጋግረናል። እናም ጉብኝቱ የጋራ መግባባታችንን አጠናክሯል። የሁለትዮሹን የጋራ ፕሮዤ ያቀላጥፋል የሚልም እምነት አለኝ። ወቅታዊ ጉዳዮችን በተመለከተ ያለንን የጋራ ግንዛቤም እንደዚሁ። ላቭሮቭና ጠቅላይ ሚኒስትር ኃይለማርያም በውይይታቸው የንግድ ግንኙነትን ማጠናከር በሚቻልበት መንገድ ላይ መክረዋል። በሞስኮና በአዲስ አበባ መካከል የቀጥታ የአየር በረራ መጀመር ከስምምነቶቹ አንዱ መሆኑን የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ይገልጻሉ። የንግድ ግንኙነታችንን ለማጎልበት ይረዳን ዘንድ የአየር በረራ አገልግሎቶች ስምምነቶቻችንን የመከለስ አስፈላጊነት አንስተናል። የሩሲያን ገበያ በተሻለ መድረስ እንችል ዘንድም በአዲስ አበባና በመስኮ መካከል የቀጥታ በረራ መጀመር የውጭ ጉዳይ ሚኒስትር ሰርጌ ላቭሮቭ ወደ አፍሪካ ብሎም ወደ ኢትዮጵያ መምጣት ሩሲያ፣ አሜሪካና ቻይናን ከመሳሰሉ ሀገራት ጋር የምታደርገው ፉክክር መገለጫ ይሆን ወይ በማለት የሚያነሱ አልጠፉም። በዚህ ጉዳይ ላይ አስተያየት የተጠየቁት የኢትዮጵያው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ከየትም ይምጣ ከየት የምንፈልገው ኢንቨስትመንቱን ነው ብለዋል። በኛ በኩል የነሱ የሁለቱ ውድድር የነሱ ጉዳይ ነው የሚሆነው። ዞሮ ዞሮ ኢትዮጵያ ከቻይናም፣ ከራሽያም፣ ከአሜሪካም ከሁሉም ኮርነር የሚመጣውን ኢንቨስትመንት የመቀበል ይህን ኢንቨስትመንት የማስተናገድ ፍላጎት ነው ያላት ይህም ፍላጎት ነው ተግባራዊ ማድረግ የምትንቀሳቀሰው። በእነሱ መሃል ያለው ነገር ብዙም የእኛ ጉዳይ ሆነ እነሱ ጉዳይ እንዲሆን ነው የምንፈልገው። ላቭሮቭ በአዲስ አበባ ቆይታቸው ከአፍሪካ ህብረት ኮሚሽን ሊቀመንበር ድላሚኒ ዙማ ጋርም ተገናኝተዋል። በሩሲያና በአፍሪካ መካከል ያለውን ግንኙነት ለማጠናከር የሚያስችል የጋራ መግባቢያ ሰነድም ተፈራርመዋል። ስምምነቱ በሰላምና ጸጥታ፣ በሳይንስና ቴክኖሎጂ፣ በመሰረተ ልማት ግንባታ፣ በግብርናና በኢንቨስትመንት ዘርፍ ያለውን ግንኙነት ለማጠናከር የሚያስችል ነው። ሩሲያ ከአፍሪካ ሀገራት ጋር አዳዲስ የትብብር መስኮችን መጀመር ትፈልጋለች ብለዋል ላቭሮቭ በዚሁ ስነ ስርዓት። ድላሚኒ ዙማ በበኩላቸው አፍሪካ ከሩሲያ የዳበረ የሳይንስና ቴክኖሎጂ ልምድ መማር እንደምትፈልግ አስረድተዋል። ላቭሮቭ ወደ አፍሪካ የመጡት አፍቃሪ ሩሲያ በሆኑት ታጣቂዎችና በዩክሬን መካከል የተፈረመው የተኩስ አቁም ስምምነት እያነጋገረ ባለበት ወቅት ነው። ስለዚሁ በጋዜጠኞች የተጠየቁት ሚኒስትሩ የተኩስ አቁሙ እየሰራ ነው ብለዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ ራሱን እስላማዊ መንግስት ብሎ የሚጠራው የሽብር ቡድን አባል ሆነ የተባለው የአንድ ሶማሌ አሜሪካዊ ልጅ ሶሪያ ውስጥ በውጊያ ላይ እንዳለ መገደሉ ከቤተሰቡ ይሰማል። በጉዳዩ ዙሪያ ወላጅ አባቱ ከቪኦኤው የሶማልኛ አገልግሎት ጋር ቃለ ምልልስ አካሂደዋል። ይህ በእንዲህ እንዳለ አይሲስን ለመውጋት ይቻል ዘንድ ለዘብተኞቹን የሶሪያ ሽምቅ ተዋጊዎች ለማሰልጠንና ለማስታጠቅ ከዩናይትድ ስቴትስ መከላከያ ሚኒስቴር የቀረበውን ዕቅድ የዩናይትድ ስቴትስ የተወካዮች ምክር ቤት የሕግ መምሪያው አጽድቆታል። ምክር ቤቱ እቅዱን ትናንት ረቡዕ ያጸደቀው ከፕሬዚደንት ባራክ ኦባማ በቀረበው ጥያቄ መሰረት ቢሆንም በርካታ ዲሞክራቶችና ሪፐብሊካኖች ፕሬዚደንቱ አሸባሪውን ቡድን ለመውጋት ያላቸውን ስትራቴጂ ይጠራጠራሉ። ሶሪያ ውስጥ ተገድሏል ከተባለው የሶማሌ አሜሪካዊ ልጅ አባት ጋር የተካሄደውን ቃለ ምልልስ እንዲሁም የዩናይትድ ስቴትስ ምክር ቤት ስላጸደቀው የመከላከያ ሚኒስቴር እቅድ ከሲንዲ ሳይን ከደረሰን ዘገባ ጋር አቀናጅቶ አዲሱ አበበ ተከታዩን ለመጽሔት አዘጋጅቷል። በዚህ ለመጀመሪያ ጊዜ በተሰጠ ቃለ ምልልስ ሞቷል የተባለው ልጅ ቤተሰብ አባላት ልጃቸው የዩናይትድ ስቴትስ ወታደር እንዲሆን የቱን ያህል ምኞትና ፍላጎት እንደነበራቸው ገልጠዋል። ወላጅ አባቱ ዳይብ አህመድ አብዲ ከቪኦኤ ሶማሊኛ አገልግሎት ጋር ብቻ ባካሄዱት ውይይት እንደሚናገሩት ልጃቸው ሶሪያ ውስጥ በሕይወት ይኑር ይሙት ተጨባጭ መረጃ የላቸውም። እርግጥ ለመሞቱ ግምት ጫሪ የሆኑ ፎቶግራፎች ተበትነዋል። ይሁንና አባትየው አብዲ ልጃቸው በእርግጥ መገደሉን የሚያሳይ አንዳችን መረጃ አላገኙም፣ አልሰሙም። አብዲ ፋታህ ዳይብ አህመድ አንዳንዴም አብድርሃማን ሞሐመድ እየተባለ የሚጠራው ይኸው የ29 ዓመት ልጅ አሸባሪውን ቡድን አይሲስን ተቀላቅሏል የተባለው በዓመቱ መጀመሪያ ገደማ ነበር። ሆኖም ቤተሰቡ መቼና በምን ሁኔታ ወደ ሶሪያ እንደሄደ ምንም የሚያውቀው ነገር አልነበረም። አባቱም ሆኑ ሌላው ቤተሰብ መሐመድ ግልጽና ከሁሉ ሰው ጋር ተግባቢ ልጅ እንደሆነ ነው የሚናገሩት። ማንም የመልምለው ማን ግልጽነቱንና ተግባቢነቱን ተጠቅመውበታል ይላሉ። ቀደም ብሎ ያሰበበትና ያቀደው ነገር አይመስለኝም፣ ፍላጎቱም አይመስለኝም። ብቻ ግን ሐሳቡ ቀርቦለት የሆነ ሰው አሳምኖታል። በአብዲ እምነት መሠረት ልጃቸው መሐመድ በጉዳዩ በቅጡ ሳያስብበት በድንገት ያደረገው ውሳኔ ነው። ለነገሩ መሐመድ ከዩናይትድ ስቴትሷ ሚኒሶታ ግዛት ወደ ሶሪያ ሄደው ጂሃዲስቱን አይሲስን ከተቀላቀሉ በርካታ የሶማሌ ወንዶችና ሴቶች መካከል አንዱ ነው። ሶማሊያ ውስጥ እንደ አውሮፓ አቆጣጠር በ1990ዎቹ የነበረውን የእርስ በርስ ጦርነት ሽሽት በብዙ ሺህ የሚቆጠሩ ሶማሌዎች ወዲህ ወደ ዩናይትድ ስቴትስ በተለይም ወደ ሚኒሶታ ስቴት መፍለሳቸው አይዘነጋም። መሐመድም እንደ አውሮፓ አቆጣጠር በ1996 ነው ወደ ዩናይትድ ስቴትስ የመጣው። አብዲ እንደሚናገሩት ቤተሰባቸው አሜሪካ እንደ ገባ ሁሉም ልጆቻቸው የእርሳቸውን ሳይሆን የየራሳቸውን መንገድ ነው የተከተሉት። መርኬባ ውለሽ ወይ ገለ እርሱ ብቻ አይደለም፣ ሁሉም በየፊናቸው የየራሳቸውን መንገድ ነው መከተል የጀመሩት። በጉዳያቸውም ሆነ በሚሰሩት ወይም በሚያቅዱት ነገር በአንዱም አላስገቡኝም። ስለዚህ እንደምን ሆኖና ለምን እንደሄደ መቼ እንዳቀደ ከነ ማን ጋር እንደሄደ ሶሪያ ለመድረስ ማን እንደረዳው የማውቀው ነገር የለም። አብዲ ግን በሶሪያው አይሲስ ላይ ብርቱ ትችት ይሰነዝራሉ። ቲንተ እስላም ጎሻ ማ ቲንተ ክርስቲያን ኩኑ ጎል ማ ይሄ የአይሲስ ተግባር በእስልምናም ሆነ በክርስትና እምነት የተደገፈ ወይም የሚፈቀድ ድርጊት አይደለም። የሰውን ልጅ አንገት ማረድ ከዚህ ቀደም አይተንም ሆነ ሰምተን የምናውቀው ድርጊት አይደለም። ልጄ ከዩናይትድ ስቴትስ ሄዶ ይህን ቡድን መቀላቀሉን ስሰማ በጣም ነው ያዘንኩት፣ ይላሉ አብዲ። ስሰማ በጣም አዘንኩ። ለምን ወደ አረብ አገር እንደሄደም ራሴን ጠየቅኩ። ዩናይትድ ስቴትስ እንጂ አረቦች አይረዱንም፣ አልረዱንም። ይህችን ጥሩ ሀገር ትቶ ለምን እንደሄደ ሁሌም ራሴን እየጠየቅኩ ነው በውሳኔው ደስተኛ አይደለሁም ለልጄም ሆነ ለሌሎቹ የአገር የሶማሊያ ዜጎች የምመክረው አሉ አብዲ በመጨረሻ ወደ ሌላ አገር በመሄድ ከሚዋጉና ከሚሞቱ የዩናይትድ ስቴትስ ወታደር በመሆን ለዚች በሰላም ላኖሮችንና በችግራችን ጊዜም ለረዳችን ለአሜሪካ እንዲዋጉ ነው አን ውሃ ሎን ላሃ ደልከ መሬይከንካ ዳልኛረ ለበደን ሶማሌዳ ጊዛርህ ለታያገን ኢን ለቆሮ ሚልትሪያ በየመንገዱ የሚዘዋወሩና ስራ አጥ የሆኑ ወጣት ሶማሌዎች በዩናይትድ ስቴትስ ጦር ኃይል ውስጥ መቀጠር ነበረባቸው። ከስራ አጦቹ መካከል አንዳንዶቹ የአልኮሆል ሱሰኞች የሆኑ አሉ። ሶማሌዎች ጥሩ ወታደሮች መሆን ስለሚችሉ ከ20 ዓመት በላይ የሆኑ ወጣቶች የጦር ኃይል ወይም የፖሊስ ሰራዊት አባሎች መሆን አለባቸው እላለሁ። ይህ በእንዲህ እንዳለ ከፕሬዚዳንት ባራክ ኦባማ በቀረበ ጥያቄ መሰረት አይሲሲን ለመዋጋት ይቻል ዘንድ የሶሪያውን ለዘብተኛ የሽምቅ ተዋጊ ቡድን ለማሰልጠንና ለማስታጠቅ ከዩናይትድ ስቴትስ መከላከያ ሚኒስቴር የቀረበውን እቅድ ምክር ቤቱ አጽድቆታል። ለዚህ የፕሬዚዳንቱ ጥያቄ አዎንታዊ ምላሽ ለመስጠት ከዘጠና በላይ የምክር ቤት አባሎች ከስድስት ሰዓታት በላይ የወሰደ የሁለት ቀን ክርክር አካሄደዋል። አላማው በመከላከያ ሚኒስቴር እቅዱ ላይ እንደተመለከተው ለዘብተኛውን የሶሪያ አሸማቂ ቡድን አሰልጥኖና አስታጥቆ አይሲስን ለመደምሰስ ማዝመት ነው። ይሁንና በርካታ ዲሞክራቶችና ሪፐብሊካኖች አሸባሪውን ቡድን ለማሸነፍ ፕሬዚዳንቱ ያቀረቡት ስትራቴጂ ሪፐብሊካኑ የብዙሃኑ መሪ ኬት ማካርቲ በግልጽ እንዳስቀመጡት አላሰመናቸውም። I know that many of us in this chamber, from both sides of the aisle, believe that the president's strategy ከሁለቱም ወገኖች የሆነውና እዚህ ምክር ቤት ውስጥ የምንገኝ ብዙዎቻችን አባላት እንደምናምነው አክራሪውን ቡድን ከገጸ ምድር ለማጥፋት ፕሬዚደንቱ አሳማኝና ጠንካራ ስትራቴጂ ማቅረብ ይኖርባቸዋል። ቅሬታችን እንዳለ ሆኖ ግን የኔንም ቅሬታ ይጨምራል። አሁን የቀረበውን ጥያቄ በመደገፍ የመጀመሪያውን እርምጃ መውሰድ ይኖርብናል እላለሁ። ሪፐብሊካኑ ማካርቲም ሆኑ ሌሎች እንደገለጡት ሽብርተኛነት በአገሪቱ ላይ የደቀነውን ስጋት ለመቋቋም ፕሬዚዳንቱ በበቂ ሁኔታ አልሰሩም ብለዋል። ፕሬዚዳንት ኦባማ ትናንት ረቡዕ ባሰሙት ንግግራቸው የዩናይትድ ስቴትስን እግረኛ ተዋጊ ጦር ወደ ኢራቅ እንደማይሰዱ ግልጽ አድርገዋል። በግልጽ መናገር እፈልጋለሁ ወደ ኢራቅ የተላኩት የአሜሪካ ኃይሎች የምድር ላይ ውጊያ ውስጥ የመግባት ተልእኮ የላቸውም፣ አያደርጉምም። የኢራቅ ወታደሮች አገራቸው ውስጥ ሆነው ከእነዚህ ሽብርተኞች ጋር ሲዋጉ፣ አሜሪካውያኑ ግን ድጋፍ ሰጪ ናቸው። የምክር ቤቱ ውሳኔ ፔንታገን ማለትም የዩናይትድ ስቴትስ መከላከያ ሚኒስቴር የጠየቀውን ለሶሪያው ለዘብተኛ ሸማቂ ቡድን ማሰልጠኛና ማስታጠቂያ የሚውለውን በጀት ያጸድቃል። ዲሞክራቷ የምክር ቤት አባል ሎሬታ ሳንቼዝ በበኩላቸው ዩናይትድ ስቴትስ ስለ ሶሪያው ሸማቂ ቡድን ብዙ የማታውቀው ነገር ሊኖር እንደሚችል ሲጠቆሙ፣ የትኞቹ ለዘብተኞች ይሁኑ የትኞቹ ያክሩ በውል መለየት ይኖርብናል ብለዋል። ማን ያውቃል? ያስታጠቅናቸውን ጠመንጃ ድንገት ወደ ዩናይትድ ስቴትስ ወታደሮች ቢያዞሩ ይሄ ደግሞ አንዱ በሁልና ጤ ነው የሚገባ አስፈሪው ነገር ነው። በቀረበው እቅድ ላይ አስተዳደሩ የተፈቀደው ጦር መሳሪያ በምን ሁኔታ ስራ ላይ እንደሚውል ለምክር ቤቱ ተከታታይ መረጃ እንደሚያቀርብም ተመልክቷል። አሁን ከምሽቱ ሶስት ሰዓት ተኩል ነው። አዲስ አበባ ላይ ዝግጅታችን ይቀጥላል። አድማጮች አሁን ከአሜሪካ መዝናኛ ዝግጅቶች አንዱን እናሰማለን። በሃያኛው መቶ ክፍለ ዘመን ተወዳጅ ከነበሩ አሜሪካውያን የፊልም ተዋንያንና ድምፃውያን አንዱን ድንቁን ፍራንክ ሲናትራን እናስተዋውቃችኋለን። በዛሬው የመዝናኛ ዝግጅታችን ሰሎሞን ክፍሌ ያቀርበዋል። ፍራንክ ሲናትራ ከቆዩ አሁንም ግን ስራቸው ተወዳጅ ሆኖ ከዘለቀ አዝናኞች ይመደባል። በ1915 ተወልዶ በ1998 እንደ አውሮፓውያን ዘመን አቆጣጠር ከዚህ ዓለም በሞት ከተለየበት በዚህ በዩናይት ስቴትስ ብቻ ሳይሆን ፍራንክ ሲናትራ በብዙ የዓለም ሀገሮች ዝናን ያተረፈ የፊልም ተዋናይና ድምፃዊ ነበር። የተወለደው ሆቦከን ኒውጀርሲ ነው። በ40ና 50ዎቹ ዓመታት ባቀረባቸው ድንቅ ዜማዎቹ ብቻ ሳይሆን ታዋቂነትን ያተረፈው ፍሮም ሂር ቱ ኤተርኒቲ በተሰኘው ፊልም ተዋናይነቱ የኦስካር ተሸላሚም በመሆኑ ነው። ከኢጣሊያ ሲሲሊ ስደተኛ ቤተሰብ የተወለደው ብቸኛ ልጅ የልደት ስሙ ፍራንሲስ አልበርት ፍራንክ ሲናትራ ነው። በወጣት ዕድሜው ለምን ዘፋኝ ለመሆን እንደወሰነ የሚነገርለት ሌላው በወቅቱ ተወዳጅና ዝነኛ የነበረውን አሜሪካዊ ቢንግ ክሮስቢን መድረክ ላይ ሲጫወት ካየ በኋላ ነው። የሁለተኛ ደረጃ ትምህርቱን ሳይጨርስ ነበር አቋርጦ ወጥቶ በየምሽት ክበቡ መጫወት የቀጠለው ከዚያም በራዲዮ ፕሮግራሞች ላይ መቅረቡ ከአንደኛው የባንድ መሪ ከሄሪ ጄምስ ጋር ሊያስተዋውቀው በቃና ኦል ኦር ነቲንግ አቶል የተባለውን የመጀመሪያውን ሸክላውን አሳተመ። ሌላው ታዋቂ የሙዚቃ ባንድ ባለቤት ቶሚ ዶርሲ በ1940 ሲናትራን ባንዱን እንዲቀላቀል ጋበዛው። ያ ከሆነ ከሁለት ዓመታት በኋላ ሲናትራ ራሱ በከፍተኛ ደረጃ መታወቅ ሲጀምር ለብቻ ወጥቶ የራሱን ሥራዎች ማስቀረጽ ጀመረ። በዚያን ጊዜ ፍራንክ ሲናትራ በሁለቱም ማለት በፊልም ተዋናይነቱም በሙዚቃ ቅንብሩም ዝናን ማትረፍ ያዘ። በፊልም ስራው በ1962 ዘማንቹሪያን ካንዲዴት እና በ1955 ዘ ማን ዊዝ ዘ ጎልደን አርም ለሽልማት አብቅተውታል። ከዎርነር ብሮስ የፊልም ኩባንያ ጋር በመሻረክም የግሉን አርታኒስ የተባለ የፊልም ማደራጃ አቋቁሟል። ሙዚቃውንም በጎን አሳምሮ ቀጠለ። ፍላይ ሚ ቱ ዘሙን የሲናትራ ስራ ነው። Fly me to the moon. Let me play among the stars. Let me see what spring is like on Jupiter and Mars. In other words, hold my hand. In other words, baby, kiss me. ፍራንክ ሲናትራ በላስቬጋስ ሲዘር ፓላስ ሆቴል ለአራት ዓመታት በቆየባቸው ጊዜያት ከሌሎቹ ተወዳጅ አሜሪካውያን አርቲስቶች ከነ ሳሚ ዴቪስ ጁኒየር፣ ከዲን ማርትን፣ ከፒተር ሎውፈርድና ጆይ ቢሸፕ ጋር የመዝናኛ መድረኩን ተቆጣጥሮ ቆይቷል። የግል ሕይወቱን በተመለከተ ሲናትራ መጀመሪያ ቀለበት ያሰራው ከትምህርት ቤት ፍቅረኛው ከናንሲ ባርባቶ ጋር ነበር። በ1939 አብረው ሦስት ልጆችን አፍርተዋል። ከዚያም ሁለተኛ ሚስቱን የፊልም ተዋናዋን ኤቫ ጋርድነርን አግብቶ ነበር። እርሷንም ፈቶ ለሦስተኛ ጊዜ ማያፋሮን አገባ። ይህኛውም ብዙ አልቆየ፣ ተፋቱ። ለአራተኛና የመጨረሻ ጊዜ ባርበራ ብሌኪ ማክስን አግብቶ ከ20 ዓመታት በኋላ ሲሞት ተለያዩ። ሲናትራ በጊዜው ጋዜጦች ብዙ ጊዜ የተቹት እንደነበር ይታወቃል። ከባድ ጠጪ፣ ሴት አሳዳጅና ቁማርተኛ እንደነበር በመግለጽ ሲወርፉት ቆይተዋል። ሲናትራ ራሱም ቢሆን በአንዳንድ የሙዚቃ ድርሰቶቹ ስለ ባህሪው ይናገር እንደነበር ይዘገባል። I'll say it clear. I'll state my case, of which I'm certain. I, I lived, lived a life. It's few. I traveled I each and every highway, highway. And more, much more than this. I did it my way. my way. Regrets I've had a few, but then again, too few to mention. I did what I had to do, saw it through. Without exemption, I planned each charted course, each careful step along the byway. And more, much more than this, I did it my way. Yes, there were. sure you ሰሎሞን ክፍሌን ለድንቅ ዝግጅቱ እናመሰግናለን፣ ይሄንን ውብ የሆነ ዘፋኝ ይዞልን ስለመጣ በዚህ ምሽት። ወደ ተከታዩ ዝግጅታችን እናልፋለን። በይፋ የሁለተኛው አጋማሽ ዝግጅት ነው የሚሆነው። ወደ ጋምቤላ ይወስደናል። መስከረም 1 2007 ዓ ም በጋምቤላ ክልል በጎደሬ ወረዳ የተለያዩ ቀበሌዎች በመዠንገር ጎሳ አባላትና ደገኞች በሚባሉ ከሌሎች የኢትዮጵያ ግዛቶች በመጡ መካከል የተነሳው ግጭት ቆሟል። ከስፍራው ያነጋገር ናቸው። የጎደሬ ወረዳ ዋና ከተማ የሚጢ ነዋሪ ጸጥታ አስከባሪዎች ገብተው ሰላም እንዳሰፈኑና በግጭቱ የተጎዱ የተለያዩ ወገኖችም ጊዜያዊ መጠለያ ውስጥ እርዳታ እየተደረገላቸው መሆኑን ገልጸዋል። በግጭቱ የብዙ ሰዎች ሕይወት እንዳለፈና ብዙ ሰው መቁሰሉን ባለፈው ሰኞ መስከረም አምስት ዘገባችን የመዠንገር ብሔረሰብ የአይን እማኞችን ጠቅሰን መዘገባችን ይታወሳል። በእለቱም የፌዴራል ጉዳዮች ሚኒስቴር ግጭቱን ለማርገብ ጸጥታ አስከባሪ ኃይሎች በስፍራው እንደሚገኙ መግለጹ የሚዘነጋ አይደለም። ተጨማሪ ዝርዝሩን ትዝታ በላቸው ይዛ ቀርባለች። ከጎደሬ ወረዳ ዋና ከተማ ሜጢ በስልክ ያነጋገር ናቸው የጋምቤላ ክልል ነዋሪ የደገኛው ማህበረሰብ አባል ስማቸው እንዳይጠቀስ ጠይቀዋል። የኢትዮጵያ ዘመን መለወጫ ዕለት የተካሄደው የእርስ በርስ ግድያ የቆየ ቁርሾ ላይ የተመሰረተ ነው ይላሉ። ስር የሰደደ ነገር ነበርና ሰአቱ ያለው ነገር ውስጥ ለውስጥ አንድ ሁለት ሶስት አራት እንደዚህ ሰዎች አካባቢውን ልጠቁ በሚል አይነት በሰፈራም በተለያየ እንትንም ሰርቶ የሚኖሩ እዛ ቡና አልምቶ የሚኖሩ ብዙ አይነት ሰዎች አሉ። እነሱ ላይ የተለያዩ ግድያዎችን በሰንዶ መፈጸም ነበረ። ጉዳዩን እንትን ሲል የነበረው ሰው ተማሮ ነው በዛ ሰዓት አክሽን ወደ መውሰድ የመጣው። የመጨረሻው ያ የተፈጠረበት ጉዳይ አንዲት እርጉዝ ሴት አቃጥለዋት፣ በዛ የተነሳ መሬት የተነሳ የገጠር ህዝብ ወጥቶ ነው ከተማው ላይ አጋጣሚ የተወሰነ ጥቂት አመራር እና እንትነሶች አሉ ከነሱ ጎ ላይ ጉዳት በማድረስ ነው ጥቂት የአመራር አባላት ሲሉ የሜጢ ከተማ ነዋሪ ከገለጿቸው መካከል በጋምቤላ ክልል የመዠንግር ዞን ከፍተኛ ፍርድ ቤት ፕሬዝደንት አቶ ጸጋይ ገንጀቦ ከነ ሁለት ልጆቻቸው፣ አቶ አላዛር ሱምኮይ የወረዳው የአደጋ መከላከያ ሰራተኛ ከነ ልጃቸውና ሌሎች አስራ ሰባት የመዠንግር ጎሳ አባላት እንደሞቱና የፍርድ ቤት ዳኛው ባለቤት ጭምር አርባ አንድ እንደቆሰሉ ከጋምቤላ ከተማና ከጎደሬ ያነጋገር ናቸው የዓይን እማኞች አቶ ኡታውና አቶ ኤልያስ እንደገለጹልን ይታወሳል። ሁለቱ ከደገኛው በኩል የሞተና የቆሰለ ሰው ቁጥር ምን ያህል እንደሆነ እንደማያውቁ ነው የነገሩን። ሆኖም ስማቸው እንዳይጠቀስ ጠይቀው ስለ ግጭቱ መረጃ የሰጡን ሰባ ሁለት ደገኞች እንደሞቱ የሞቱ የመዠንግር ጎሳ አባላት ግን ከዚያ እንደሚበልጥ ደገኞቹ ከግጭቱ በፊት ሴቶችና ልጆቻቸውን ወደ ቴፒ ማሸሸታቸውን ጭምር ገልጸውልናል። የሜጢ ነዋሪ ግን ከሁለቱም በኩል ምን ያህል ሰው እንደሞተ አይታወቅም ነው የሚሉት። ቁጥሩ እንዲህ ነው ተብሎ ማወቅ አይቻልም። ግን ያው ሞር ጫካ ውስጥ ስለሆነ ሁሉ ነገር የተፈጸመ በብዛት የሞቱትም የቆሰሉትን ምን ያሉትን ጠቆስ ነው። ምንም በይፋ እዚህ ጋር የምታውቂው ነገር የለም ከተማ ላይ ቡና እዛው ሬሳ ሶስት ኪል ያለ ያልተነሳ አለ አድራሻውን ካለማወቅ የተነሳ ማለት ነው። ብዙዎቹ ሞተዋል። በጣም አድራሻቸው እዛ ጫካ ውስጥ በመሸሽ ሂደት ላይ ያሉ ከገዛው አግኝቷቸው የገደሏቸው ቆስለው እንትን ያሉ ምናምን ምናምን ና በፊትም በይፋ እንደዚህ የሚባል ነገር የለም ግን በየ አቅጣጫው ሁሉም ፈልሶ ወደ ከተማ የሚገባው ህዝብ ጠቅላላ አለቀ። ሰው ሰው አለቀ። ሰው አለቀ። ምንሽ እንዲህ በይፋ እንደዚህ በቁጥር ነገር ግን በአለክሳ ተብሎ የሚታወቅ ነገር የለም። መስከረም አንድ ከተፋፋመው መገዳደል ቀደም ብሎ የቡና መሬት ጉዳይ ላይ በመዠንግር ማህበረሰብ ና በደገኛው ነዋሪ መካከል አለመግባባት እንደነበር ጉዳዩ ፍርድ ቤት ድረስ ደርሶ በድንገቱ የተገደሉት የጎደሬ ወረዳ የመዠንግር ዞን ፍርድ ቤት ፕሬዝዳንት አቶ ጸጋይ ገንጀቦ ለመዠንግር ወገን እንደፈረዱ ጠቁመው ግድያው በቀል ይሆናል ብለዋል። ከጋምቤላ ያነጋገሩን ኬሜጢ ስማቸው እንዳይጠቀስ ጠይቀው ያነጋገሩ እንደገኛ ግን ያስተባብላሉ። በሁለቱ ማኅበረሰብ መካከል ከአሁን በፊትም የቡና መሬት ላይ አለመግባባት እንደነበርና መንግስትም ህዝቡ ጋር ሆኖ ለመፍታት ጥረት አድርጎ እንደነበር የፌዴራል ጉዳዮች ሚኒስቴር የህዝብ ግንኙነት ኃላፊ አቶ አበበ ወርቁም አረጋግጠውልናል። ግጭቱ የተካሄደው በጎደሬ ወረዳ በሚገኙ በሜጢ መዠንግር አካሼ ቀበሌዎች ነው ጠቡን ያጫረው አንድ አምስት የደገኛ ቤቶች በአካሼ ቀበሌ ባልታወቀ ሰው መቃጠላቸው ተከትሎ በዚያው በአካሼ ቀበሌ አንድ የመዠንግር ሰው ተገሎ መገኘቱ የመዠንግር ሽማግሌዎች ለእርቅና ለመሐል ላይ ያደረጉት ጥሪ ተቀባይነት ያለማግኘቱ ነው ተብሏል ተከትሎ ደገኛው ሕዝብ በገጀራ እና ባገኘው ስለት መሳሪያ ሁሉ ለግድያ መጀንግሮችን ማሳደድ ጀመረ ነበር ያሉን አቶ ኡታውና አቶ ኤልያስ ከሜጢ በስልክ ያነጋገሩን ያስተባብሉና፣ ይልቁንስ ሰፋሪውን በከባድ መሳሪያ በመግደል የመጀንግር ብሄረሰብ አባላትን ይከሳሉ። አደለም አደለም፣ ሰው ሕብረተሰቡ እዚ አካባቢ ቡና አልሚ እንደመሆኑ መጣም ገጀራ እናንትን ግድ ይሄ ጣካምንጠራ አብሮ የሚያዝ ነው የሚሰሚኖር ነገር ነው ፈቀድሽ የምትምት ነገር የሚጠፋ ነገር አይደለም። በስራ ምስት ተንቀሳቀሽ የምትይ ነገር ነው። ግን የእነሱ ዝግጅት ቀደም ብሎ የነበረ ዝግጅት ነው። አሁን በመንግስት የተያዙ ከፍተኛ ከቤታቸው የወጣ መሳሪያ ሁሉ አለ። ከፍተኛ ቁጥር የጥይት የምን የምን ዝግጅቶች ነበራቸው። ካበሻ አንድ መሳሪያ ያዘ የለም። ከነሱ ግን በጠቅላላ ሁሉ የፌዴራል ጉዳዮች ሚኒስቴር የሕዝብ ግንኙነት ኃላፊ አቶ አበበ ወርቁ ስለ ግጭቱ አጠቃላይ መረጃና ለማረጋጋት መንግስት የወሰደውን እርምጃ ሊያስረዱን ሰኞ ዕለት ቃል ገብተውልን ነበር። ይህን ዝግጅት እስካጠናቀርን ድረስ ግን በተደጋጋሚ ስልካቸውን ደውለን እርሳቸውን የጋምቤላ ክልል ፖሊስ ኃላፊና አስተዳዳሪዎችንም ጭምር ልናገኝ አልቻልንም። ስማቸው እንዳይጠቀስ የጠየቁ የመዠንግር ብሔረሰብ አባላት ግን ከግጭቱ በኋላ መንግስት ጉዳዩን በፍትሐዊ መንገድ ከመፍታት ይልቅ የእነርሱን ብሔረሰብ አባላት ቁጥጥር ስር እያዋለ ነው ይላሉ። በአሁኑ ወቅት በአካባቢው ሰላም መስፈኑን ግን ከሜጢ ያነጋገሩን የደገኛው ማህበረሰብ አባል ገልጸው ልናል። አሁን ከተማ ፍጹም ሰላም ነው፣ ፍጹም ሰላም ነው። ዛሬ መንግስትም ወደ መንግስት ሰራተኞች ወደ ስራ እንዲገቡ ነዳዴ ንግዱ ምኑ ሙሉ በስንዲነገድ ጥሪ ተላልፏል። ያለው ነገር በጣም ተጭነት ተረጋጋ ነው። በጣም ከተማው አለ ከከተማ ውጭ በፓትሮል እንዲሄዱ ጥበቃ እያደረጉ ይመለሳሉ። ተመከላከያ በፌዴራል ፖሊስ እና የክልልም ፖሊስ እንዲ ያልታልፏለ ዩ ሀይል በግጭቱ ከቤት ንብረታቸው የተፈናቀሉትም በየትምህርት ቤቱና ሌሎች የመንግስት ተቋማት ውስጥ በቀይ መስቀል እና ሌሎች የተራዶ ድርጅቶች እየተረዱ ነው ብለዋል። ከቅርቡ የእርስ በርስ ግጭት በፊት ማህበረሰቡ ተቀራርቦ ተቀራርቦና ተዋውቆ ወይስ በሩቁ መዠንግርና ደገኛ እየተባባለ በልዩነት ነበር የሚኖረው ለሚለው ጥያቄያችን፣ በቃ ያው ያ አቀራር ያው አበሻ መዠንግር እንደ ኖርማል ለመለየት የሚጠቀሙ ነገር እንጂ በማህበራዊ ኑሮ መቅበር፣ ሰርግ ላይ፣ እድር ላይ፣ ምን ላይ ምናምን አብረሽ እኮ ነው እንትን የምትይው። ያው እዚህ ከተማ እስካለሽ ወይ በቃ ቤለም ላይ እስካለሽ አብረሽ የምትኖሪው ነገር ነው። በማንኛውም ነገር ትገናኛለች። ይህ ወቅት ግን ያው ልክ የማይተዋወቅ ሰው አስመሰለን እንጂ ይሄ ወቅት ልክ እንደማንተዋወቅ ሰው አስመሰለን እንጂ ያሉት የሜጢ ነዋሪ ቀደም ብሎ ህብረተሰቡ ጥሩ ግንኙነት እንደነበረው ነው የተናገሩት። አዎ ጥሩ ሰላማዊ ሆነ እኮ ጥሩ ነገር ነው ያለው አብረን ማህበራዊን ነገሩም ኢኮኖሚካ ያለውን ነገር ሁሉ በኖርማል የሚኖር አይነት ነገር ነበረ። በመሀል አንዳንድ ህብረተሰቡን እንደማይሆ ደማይሆን ደረጃ የሚቀሰቀሱ ሰዎች አሉ። አርክ ላይ አሁን አሁን ተማርን ብለው አወጥን ብለው ዘረኝነት ምናምን የመቀስቀስ ህብረተሰቡ እየተሸወደ እንዳለ ምናምን በቃ የሆነ አንዳንድ የሚቀሰቀሱት ነገር አለ በዛ ጉዳይ ነው እንጂ ኖርማል ህብረተሰቡ እኮ ሰላማዊ የሆነና ጥሩ ግንኙነት ያለው ህብረተሰብ ነበረ። አድማጮች፣ ዝግጅታችን ይቀጥላል። ተከታዩ በአይስል ወይም የእስልምና መንግስት ብሎ ራሱን በሚጠራው ቡድን ላይ ያተኮረ ትንታኔ ይሆናል። ራሱን እስላማዊ መንግስት እያለ የሚጠራው ጽንፈኛ ቡድን እንቅስቃሴ በዓለም ዙሪያ የጋረጠው አሳሳቢ ሁኔታና እንዲሁም ቡድኑ በቅርብ የፈጸማቸው አሰቃቂ ግድያዎችን ተከትሎ ዩናይትድ ስቴትስና አጋሮቿ ለመውሰድ እየተዘጋጁ ያሉትን እርምጃ ይመለከታል። ዝግጅቱ ጽንፈኛው ቡድን በአውሮፓ የዘመን አቆጣጠር በ2013 ዓ ም ሶሪያ ውስጥ ያገተውን እንግሊዛዊ የረድኤት ሰራተኛ ዴቪድ ሄንስን ባለፈው ቅዳሜ በጭካኔ አንገቱን ቆርጦ የገደለበትን የቪዲዮ ምስል በኢንተርኔት ማሰራጨቱን ተከትሎ በቡድኑ ላይ የተቀሰቀሰው ቁጣ በእጅጓ ይሏል። ቡድኑ ሶሪያ ውስጥ ያገታቸውን ምዕራባውያን ህይወት እንዲህ ባለ የግፍ አገዳደል ሲቀጥፍ የሁለቱን አሜሪካውያን ጋዜጠኞች ታርደው መገደል ቀጥሎ በቅርቡ የተገደለው የብሪታንያው የረድኤት ሠራተኛ ሦስተኛው መሆኑ ነው። የውይይቱ ተሳታፊዎች ፕሮፌሰር አሕመድ ሞየን በዩናይትድ ስቴትስ የሚገኘው የሃዋርድ ዩኒቨርሲቲ ጤና ሳይንስ ትምህርት ክፍል መምህርና የእስልምና ጉዳዮች አዋቂ ናቸው። በተጨማሪም በዚሁ ዩኒቨርሲቲ በቅርቡ የተጀመረው በኦቶማን አገዛዝ ዘመን ላይ ያተኮረ የድህረ ምረቃ ትምህርት መምህርም ናቸው። ዶክተር አብደላ ከድር አህመድ ሌላው ተሳታፊ በቱርክ የሜ 19 ዩኒቨርሲቲ የአረብኛ ቋንቋ ትምህርት ረዳት መምህርና የእስላማዊ ጥናቶች አዋቂ ናቸው። እንግዶቹን ያወያየው አሉላ ከበደ ነው። የውይይቱን ሁለተኛና የመጨረሻ ክፍል ይዞ ቀርቧል። በአካባቢ ሀገሮች የአስተዳደር ለውጥ ለማምጣት መንቀሳቀስ መፈለግ አንድ ነገር፣ የግፍ ግድያዎችን ጨምሮ የኔ ያሉትን በሌሎች ላይ በኃይልና በማንኛውም መንገድ ለመጫን መሞከር ደግሞ ሌላ። የቡድኑን ዓላማና ምግባር እንዲገመግሙ ለዶክተር አብደላ በስነዘርኩት ዘርኩት የቀደመ ጥያቄ ዶክተር አብደላ ከሚመልሱበት እንነሳ። ይህ አሁን የምናየው ጥፋት ሁሉ ይህ ኢራቅ ላይ የተከሰተው ብቻ አይደለም። ቀደም ብሎ ብዙ ቦታዎች ላይ እንዲህ ያሉ ሁኔታዎች አሉ። ሰዎች በመመካከር በፓርሊመንታዊ ፕሮሲጀር መንግስት ለውጥ እናመጣለን፣ ዲሞክራሲን እናሶፍናለን፣ ሰላማዊ ሀገር እናደርጋለን፣ መርቶችን እናስከበራለን ብሎ የሚያምልክ እንዳሉ ሌሎች ባህር እናመጣለን ይህንን ነገር በሎ ያተመዘቅበት ሁኔታ ያለ በእስላማዊ ጎቨርንመንት ውስጥ የነበረ ሁኔታ ስለዚህ አሁንም በዛን ጊዜ የነበረውን ስህተት አሁንም መድገም ነው የመጣው። ደግሞም ፕሮፌሰር እንዳሉት ይህ አለ ደግሞ መጥፎ አካሄድ ሰዎችም በጋህድ እዚህ በሰፊ ገድሎ ከዚያ ደግሞ ለማስፈራራት፣ ይህም ታላቅ መንግስት የአሜሪካን የሚያክል መንግስት ፓወሩን እያወቁ በሀይል ወደ ሀገሪቱዋ የመስዓድ እና ለጥፋት ደግሞ የመጋበዙ ሁኔታ ففي اردت ان اكون مسؤوليه لان اكون مسؤوليه لان اكون مسؤوليه لان اكون مسؤوليه لان اكون مسؤوليه لان اكون ما لان اكون مسؤوليه لان اكون مسؤوليه لان اكون مسؤوليه لان اكون مسؤوليه لان اكون مسؤوليه لو عند እርምጃ መውሰድ የሚያወጣው ጥፋት ደግሞ ከሁሉም ዘክራ ነው። ስለዚህ ይህ አካሄድ በፍጹም ተደርጋ ይህ እንዳልሆነና የእስላምን ገጽታን የሚያንጸባርቅ አይደለም። ሃይማኖቱ ዓለም አቀፋዊ ጥሪ ነው የሚያስተላልፈው። አማኞችን ሆነ አማኝ ያልሆኑትን በሰላም አብሮ የመኖር መሰረታዊ አስተምሮ ነው የሚሰጠው ከዚህ እየራቀ ነው። እንዲህ ያለ ጨካኝ አካሄድ በፍጹም ሃይማኖትን ያንጸባርቃል ብለን ማለት በጣም ይከብዳል። ብዙ መካከለኛ ምስራቅ በተለይ በአሁን እነሱ ኢራቅና ሱሪያን አንድ አድርጎ መንግስት የመፍጠር ዝንባሌ ጨረሻ ናቸው ያነሱት ነገር አለ። እነዚህ ሚድል ኢስት ላይ ያሉት የአረብ ግዛቶች አሁን ያሉበት ሁኔታ ከኮሎናሊዝም በኋላ የተፈጠረ ሁኔታ ነው። ይህንን ለመቀየር የምትላ የሚደረገው እንቅስቃሴ በጣም ጽዳባዊ መሆን አለበት። በአካባቢ ያሉትን ሌሎችን ሙስሊም ያልሆኑ ሀገሮችን ሁኔታ ማገናዘብ ግዴታ ነው። አንድም ሽን ለማምጣት ማለት ነው። ለውጥ ለማምጣት ስንነሳ ሀሳባችን ደግ በሆንም የሚያወጣው ውጤት አካሄዳችን እንዴት ነው የምለውን የግብ ማየት ሀይማኖቱም ራሱ ያዛል። ከዚህ የተነሳ የነበረውን የእስላማዊ ጊዜያት ሁኔታ የመመለስ ማለትም ልክ የክላፋ ሁኔታ እንዳነሱት ማለት ነው። ክላፋ ማለት ሙስሊም ሀገሮች በሙሉ በአንድ አመራር የመገዛት ፍላጎት ይህ አስራ ሶስት ሴንቸሪ የቆየው በአንድ አመራር ስር መጨረሻ ላይ በኦቶማን ኤምፓየር የቆመው ሁኔታ እንደገና እንድንመለስ የመመኘቱ እና የማሰቡ ነሱ ላይ የመስራቱ ሁኔታ አለ። ነገር ግን ሰዎች ይሄንን ሪያላይዝ እናደርጋለን ብሎ በምቀሳቀሱበት ጊዜ የሚያደርጉት የሚያደርጉ አካሄድ የሀይማኖት ሊቃውንት ተስፋፍተውበት በዚህ አይነት መሆን አለበት ብሎ አሁን ያሉት የተለያዩ የአረብ ሀገሮችን በዓለም አቀፍ ደረጃ ወሰናቸው ታውቆ በሀገር ደረጃ ተሰይሞ ያሉት ሀገሮች የራሳቸውን ሉዓላዊነት የማስጠበቅ ሁኔታ ደግሞ እንዳለ ሆኖ ከዚህ ጋራ ሰዎች እንዴት ነው ወደ አንድ ግዛት የምመጡት የምለው ያልተስማሙበት ጉዳይ ነው። መልካም ፕሮፌሰር አህመድ ዶክተር አብደላ እንዲሁ በበኩላቸው ዝርዝር አድርገው ተመልክተውታል። ከመጨረሻ ነጥባቸውን እንነሳ። ፕሬዚዳንት ባራክ ኦባማ በዓለም ዙሪያ ከፍተኛ ትኩረት የተሰጠው በዚህ ቡድን ላይ ባደረጉት ንግግራቸው ይሄ ቡድን እስላማዊ መንግስት ራሱን ይበል እንጂ እስላማዊም መንግስትም አይደለም ብለዋል። እርስዎ እንዳሉት ራሱን መንግስት ያደረገ ወገን ነው እንጂ የመንግስት ይዘትም የአስተዳደር ስርዓትን የተከተለም አይደለም የዚህ ቡድን ድርጊት ለእስልምና እምነት በተሳሳተ መንገድ ለሚረዱት ሰዎች ከሚሰጠው ሌላ ምን አዎንታዊ ስፍሬ ያስገኛል? እንዴት ይገመግሙታል? ፕሬዚደንት ኦባማ የአሜሪካን ፕሬዚደንት ነው፣ የሁሉም ፕሬዚደንቱ ሀገር ውስጥ ፕሬሸር ያለበት ኮንሰርቬቲቭና በሊበራል የሚባሉ ጦር ፈላጊዎችም ጦር የማይፈልጉም ግን፣ እሱ በደንብ ከሌላው ህዝብ የተረዳው ያጠናው እሱና አስተዳደሩ ይሄ እስላማዊ አይደለም። እኔ እስማማለሁ በዚህ በኩል የተደረገው ድርጊት ከምድር ተነስቶ ያ የእስላማዊ መንግስት እንመሰረት ምኞት ነው፣ የራሳቸው ምኞት ነው። ግን ዘዴውን አልተከተሉም። ሃይማኖቱም የሚፈቅደውም አልተሰሩም። ሁለተኛ በእውነት በወንነት በእስላምነታት ደግሞ ኬቱም አገር ተሰብስቦ አንድ ምድር ሀገር ላይ መጥተው እንደገና አንድ እስላማዊ የሆነ መንግስት እናቋቁማለን ማለት በፖለቲካል ሳይንስም በኢንተርናሽናል ሎው በሌላም በኩል ትንሽ ከልማዱ ውጭ ነው። ደግሞ ሙስሊም የሆነ እህ በየቦታ ይገዛል። መሌዥያ የሆነ በስላም መንግስት ነው። ኢንዶኔዥያ፣ የመንም፣ አፍጋኒስታን በየቦታ መንግስት እስላማዊ ከሆነ የእስላማዊ ህግ ተከትሎ ነው የሚሄደው። እነዚህ ግን በጉልበት መጥተው ይህንን ሁኔታውን ባዶነት አይተው ሲገቡ ብጥብጥ ይመጣል። ስለዚህ ስላማዊ አይደለም ሙስሊም ብጥብጥ የሚወድ ከ- ካለ ሱማ ከመስመሩ የወጣ ይመስለኛል። በስነ ስርአትና በዲሞክራሲነቱ አመራረጡም ብዙ ዘዴ እስካልተከተለ ስላማዊ አይደለም። በእኔ አስተያየት ሙስሊሙ ሀገሮች ብሶት የላቸውም ጦርነት ሀገራቸውን ይኖሩ እሱ እንዳለ ይዘን የአሜሪካን ሁኔታ ነው ያስረዳሁ፣ ያኛው አልገባሁ። መልካም። ዶክተር አብደላ ወደ እርስዎ ልመለስ። ይህ ብዙዎችን የእምነቱ ተከታዮች የሚያሳስብ ጉዳይ የእስልምና እምነትን መሰረቶች ያልተከተለ ግለሰቦች የወሰዱት ድርጊት በአገር ውስጥም ሆን በውጭ ሀገር በሚኖሩ ሃይማኖታቸውን በወጉ በሚከተሉ ሰላማዊ ሙስሊም የማህበረሰብ አባላት በጅምላ መፈረጅ ትክክለኛውን ሃይማኖታዊ መሰረት እንዲረዱ ለማድረግ የእምነት ምሁራን፣ የእምነት አባቶች አዋቂዎች ምን ማድረግ አለባቸው? የእምነቱ አባላትስ በምግባራቸው በድርጊታቸው ለሌሎች እንዴት ሊያሳዩ ይቻላል? በመጀመሪያ አንቺ እንዳልከው ነው። ይሄ ትልቅ ኃላፊነት የሚወድቀው በሃይማኖቱ ሊቃውንቶች ላይ ነው። ይሄ ሃይማኖት ሰዎች ባጠፉት የምንመዘን ሃይማኖት አይደለም ብሎ የመግለጽ እና የማስተማሩ ኃላፊነት በሀይማኖቱ ሊቃውንቶች ላይ ይወድቃል። ስለዚህ በመጀመሪያ ደረጃ ይህምን ድርጊት የሚባሉ ዛሬ በምድር ላይ ያሉ የሃይማኖቱ እንጂ ከእኛ በላይ ሽን ሃይማኖቱ በአባትነት እየመሩ ያሉ ዓለም አቀፍ ደረጃ የታወቁ ዑለማዎች አሉ። እነዚህ ሊቃውንቶች ራሻቸው ይህንን ጉዳይ ለዓለሙ ህብረተሰብ ማስረዳትና ማስተማር አለባቸው። የጋራ መግለጫ መውጣት አለበት። የተለያዩ ሎካል ና ኢንተርናሽናል የሆኑ የሁለማዎች ማህበራት አሉ። በአፍሪካ ደረጃ አለ፣ በሌላም ኮንቲነንት ደረጃ ምድሪ ስ ደረጃ የተቋቋሙ ትንልቅ ማዕከላት አሉ። በዓል የሚባሉ ሙፍቲዎች፣ ዑለማዎች የሚመሩ በጋራ መግለጫ የማውጣትና በዚህ ሰው ትክክለኛውን አሻሸል የማድረግ ኃላፊነት ይህንን ጉዳይ በአስቸኳይ መስመር ማስያዝ ኃላፊነት አለባቸው። መጀመሪያ ደረጃ ይህንን ለማስገንዘብ የፈልገው። በተረፈ ማንም ሰው ተጋብሎ ያየ እና ትክክል ሃይማኖቱን የተገነዘበ ሰው የሚወቀፉት ሰዎች ጥፋት ሃይማኖቱን እንደማይወክል መገንዘብ ይገባል። እዚ እንግዲህ አንዳንድ ሰዎች ሃይማኖቱን የማጥላሸት አጋጣሚ አግኝቶ ብዙ ዘመቻ የማያካሄዱ ይታያሉ። ሁንም የማስተማርና የማስተካከል ግዴታ ላይ ያለው። ስለዚህ እኛ የምንለው እነዚህ ሰዎች በዚህ ደረጃ ከደረጃ ኢራቅና ሱሪያ ምክንያት አድርጎች እነሱ ራሱ በአካባቢ ያለው ህዝብ አሁን እኮ እኛ ቱርኪያ ነው ያለ ነው ሁለት ሚሊዮን የሚሆን ሱሪያዊ በዚህ ችግር ከፍተኛ ሆነ ባለበት ሁኔታ ስም እነሱ ይነግሩናል። በመጀመሪያ የጀመሩት እኮ ክርስቲያን ወይም ሙስሊም ያልሆነውን በመግደል አይደለም። አሁን በእርግጥ የመጨረሻ ዘንት ነው። ከዛ በፊት ግን በዚህ አይነት በዚህ አይነት ሲያርጓቸው የነበሩ ቤተሰቦች ዜ እያለቀሱ ሲነግሩን የነበረ በጣም አስከፊ የሆነ አካሄድ ገና ለገና ሁለቱ የተለያዩ ቡድኖች ካለው ከሱሪያ መንግስት ጋር በምትፋለምበት ወቅት ጀመሩት። ይሄ ተኋላሚ የሆነውን በመግደልና ሜዳ ላይ በማድረግ ነው። ይህ ምን እንቅስቃሴ? ስለዚህ አካሄዳቸው ከመጀመሪያም በጣም አስቀፊ ነበር። አሁንም ያለበት ሁኔታ በጣም አደገኛና መቆም ያለበት በተለይ ዑለማዎች የሆምን ሀሳብ ያን ተካፍሎ፣ ትምህርታዊ ውይይቱ ይቀጥላል። ሌሎች ውይይቶችን መልሰን እንጋብዛችኋለን። ዶክተር አብደላ ከድር አህመድ ከቱርክ ፕሮፌሰር አህመድ ሞይን ከዚህ ከዋሽንግተን ዲሲ እንግዶች የሁለታችሁንም ለጊዜያቸው አመሰግናለሁ እግዜር ይስጥልኝ ም እናመሰግናለን እ ደህና አሁን እኔ ደግሞ አሉላን ላመስግንና ወደ ማጠቃለያ አካባቢ ወደሚወስደን ማስታወቂያ ልውሰዳችሁ ምልክታለን ለጥያቄው መልስ ፕሮግራም መልእክት ነው። አይሲስ ወይም ራሱን እስላማዊ መንግስት ብሎ የሚጠራው ነውጠኛ ቡድን ሰሞኑን እየወሰደ ያለው አክራሪ ተግባር ስለ እስልምና ሃይማኖት ህግጋት ጥያቄ ያጭርቦታል። አይሲስ፣ አልሸባብ፣ አልቃይዳ፣ ቦኮ ሃራም እና ሌሎችም ቡድኖች አለም ላይ ስለጋረጡት ስጋት የሃይማኖቱ አዋቂዎች ምን ይላሉ? ሳውዲ አረቢያ የሚገኙትን የእስልምና ምሁር ሼህ ሞሐመድ ዘይን ጥያቄዎቻችሁን እንዲመልሱ ጋብዘናቸዋል። ዛሬ ማለት ዛሬ ሐሙስ ማምሻውን በ202205 202059942 የውስጥ መስመር 14 ወይም በኢሜይል በሆርን አት ቪኦኤ ኒውስ ዳት ካም ጥያቄዎቻችሁን እንድታደርሱን ከወዲሁ እንጋብዛለን። የተከበራችሁ አድማጮች ሰዓታችን ወደ መጠናቀቁ ነው። በስቱዲዮ ስናስተናግዳችሁ ያመሸ ነው። እኔ ሰሎሞን አባተና ቆንጅት ታይናል፣ እንዲሁም ፕሮግራሙን የመራልን ንጉሱ ታምሬ ከቴክኒሻኑ ከፕሮግራሙ ዋና አዘጋጅ ትዝታ በላቸውና ሌሎችም ባልደረቦቻችን ጋር እንሰናበታችኋለን። የትግርኛ ዝግጅት ይቀጥላል። ስለቆያችሁ ከእኛ ጋር አብራችሁ በጣም እናመሰግናለን። ከሙሉ ቀን መለሰ ጋር ጤና ይስጥልኝ ሽት

thank you <coughs>